The Voice of America. የኢዴፓ መስራችና ከፍተኛ አመራር የሆኑት አቶ ልደቱ አያሌው ዛሬ ኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት ቀርበዋል። የዛሬው ቀጠሮ ብይን ለመስጠት የነበረ ቢሆንም አቃቤ ሕግ ክስ አሻሽሎ እንዲያቀርብ በመጠየቁ ለኅዳር 24 2013 ዓ ም ተለዋጭ ቀጠሮ ተይዟል። ፀሐይ ዳምጠው ዝርዝሩን ይዛለች። በአቶ ልደቱ አያሌው ላይ አቃቤ ሕግ ያቀረበው ሁለተኛው ክስ እንዲሻሻል የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት አዘዘም። አቶ ልደቱ አያሎ በተከሰሱበት ሁለተኛው ሕገ መንግሥቱን ለማፍረስ በማሰብ የሽግግር ሰነድ ማዘጋጀት ወንጀል የቀረበባቸው ክስ ነው እንዲሻሻል የታዘዘው ስሉ የአዴፓ ፕሬዚዳንት አቶ አዳነ ታደሰ ተናግረዋል። የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት በባለፈው ቀጠሮ ክሱ ላይ የቀረበው የመጀመሪያ ደረጃ መቃወሚያ መርምሮ ትዕዛዝ ለመስጠትና አቶ ልደቱ ባቀረቡት የዋስትና ጥያቄ ላይ ብይን ለመስጠት ለዛሬ ተለዋጅ ቀጠሮ ሰጥቶ ነበር ነበር ሲሉ አቶ አዳኔ ተናግረዋል። አቶለቱ ባለፈው ጥቅምት ሀያ በነበራቸው ቀጠሮ በተከሰሱበት ወንጀል ብይን ለመስጠት ነበር ቀጠሮ የተያዘው። በቀጠሯቸው መሰረት ቢገኙም የክስ መቃወሚያቸው ከማሽን ወደ ጽሁፍ አልተገለበጠም በሚል ነበር ለዛሬ የተቀጠሩት። በዛሬው የፍርድ ቤት ቀጠሯቸው ፍርድ ቤቱ ብይን ሰጥቷል። በብይኑ የተከሰሱበት አንቀጽ ሁለት መቶ ሰላሳ ስምንት እና አንቀጽ ሁለት መቶ ሀምሳ ስድስት በተገቢ መንገድ ግልጽ ያልሆነና ብይን ለመስጠት የሚያስቸግር ስለሆነ አቃቤ ሕግ ክሱን አሻሽሎ እንዲያቀርብ የሚል ውሳኔ ሰጥቷል። የዋስትና ጉዳዩንም ተሻሽሎ የሚቀርበውን ክስ አይተን በዛን ቀን ነው ውሳኔ የምንሰጠው በሚል ለህዳር ሀያ አራት ተለዋጭ ቀጠሮ ሰጥቷል። በዚህ ቀጠሮ መሰረት ፍርድ ቤቱ ዛሬ አቃቤ ሕግ ያቀረበው ክስ አንቀጽና ዝርዝሮ አይጣጣምም ስል ክሱን አሻሽሎ እንዲያቀርብ አዟል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ